በደቡብ ክልል የሚንቀሳቀሱ አንዳንድ ፓርቲዎች በምርጫው መራዘምና ያንን ተከትሎን በመንግስት በቀረቡ አማራጮች ላይ የተለያዩ አቋሞችን እያንጸባረቁ ነው ይለናል ዮናታን ዘብዲዮስ ባጠናቀረው ተከታዩ ዘገባው። የኮሮና ቫይረስ ባልተወገደበት ሁኔታም ቢሆን ምርጫው መካሄድ እንዳለበት የገለጹም አልጠፉም። የገዢውን የብልጽግና ፓርቲ ጨምሮ የአንዳንድ ፓርቲዎች አቋም የተካተተበትን ዘገባ ያጠናቀረው ዮናታን ዘብዲዮስ ተከታዩን አድርሶናል። አገሪቱ የገባችበትን ችግርና ውስብስብ ሁኔታ ይረዳሉ ያለው የገዲው ህዝብ ዲሞክራሲያዊ ድርጅት የያዘውን አቋም የድርጅቱ ሊቀመንበር አቶ አሊሳ መንገሻ ተናግሯል። ይሄ የወረርሽኙ ጉዳይ በሚመጣበት ጊዜ ምርጫ ቦርድ የገጠመው በዛ ጊዜ ውስጥ እነዚያን ስራዎች መስራት ያለመቻል ሁኔታ ነበር። ስለዚህ ምርጫ ቦርድ ያንን ምርጫ ለማካሄድ መንግስት አስቸኳይ ጊዜ አዋጁን ከማውጣቱ በፊት ወረርሽኙን በሚመለከት መደረግ ባለባቸው ጥንቃቄዎች ያወጣውን መመሪያ ተከትሎ ምርጫ ቦርድ ከዛኛው የመንግስት መመሪያ ውጭ መሆን ስለማይችል ተገዥም መሆን ስለነበረበት እንቅስቃሴውን መግታት ግዴታው ነበር። በዚህ ሁኔታ ውስጥ ምርጫ ማካሄድ የማይታሰብ ስለነበረ የምርጫው በዚህ ምክንያት መተላለፍ ምክንያታዊ ነው ብለን እንወስዳለን። የተወሰደውንም የመፍትሄ አማራጭ ህጋውና ቅቡልነት ያልሆነው ብሎ ፓርቲያቸው እንደሚያምንም ገልጠዋል። በየትኛውም ዓለም እንደተለመደው በህገ መንግስት በግልጽ ያልተቀመጡ ጉዳዮች ወይም አሻሚ የሚሆኑ ጉዳዮች ወይም ያልተጠበቁ ሁኔታዎች በሚፈጠሩበት ጊዜ በኢትዮጵያ የተጀመረ አይደለም። የበርካታ ሀገሮች የፖለቲካ ታሪክ ይህን ይዟል። የህገ መንግስት ትርጉም ተሰጥቶት በዛው ማይቀፍ ውስጥ መፍትሄ ሲፈለግ ይታወቃል። የጋራ ስምምነት እንዲፈጠር ግን በፓርቲዎች በሲቪክ ማህበራትና በመንግስት መካከል ሰፊ ውይይት መደረግ አለበት ብሎ ያምናል ብለዋል። በሌላ አንጻር የቆመው የወላይታ ህዝብ ዲሞክራሲያዊ ግንባር ተወካይ አቶ ሙሉጌታ ኔቦ በበኩላቸው የምርጫ መራዘም ተገቢ እንዳይደልና ና በአማራጭነቱ ቀርቦ በህዝብ ተወካዮች ምክር ቤት በጸደቀው ህገ መንግስት መተርጎም በሚል ውሳኔም እንደማይስማማት ተናግሯል። ግንባሩ የምርጫ መራዘም ሆነ ኮቪድ-19 የሚያመጡት ቀውስ እኩል ናቸው ብሎ ያምናልም ብሏል። ቀድሞም ወላይታን ጨምሮ የደቡብ ክልል በአስቸኳይ ጊዜ አዋጅ ወይም በጊዜያዊ ወታደራዊ እዝ ስር ያለ ነበር። ምርጫ ቦርድ ንአሳያ 3 2012 ዓ ም ምርጫው እንዲደረግ ቀን የቆረጠው በማለትም ተከራክረዋል። ከድምፅ መስጫ ቀን በፊት ምርጫ ቦርድ የሚያከናውናቸውን ዝግጅት በተመለከተ ግልጽ የመፍትሄ ሀሳብ ባያስቀምጡም ድምፅ የሚሰጥባቸውን ጣቢያዎች ጥፍ በማድረግ ምርጫው መካሄድ አለበት የሚል አቋም ግንባሩ መያዙን ገልጠዋል። አሁን እኛ እየተዳደረኝ ያለነው ከምርጫ ቦርድ ጋር ሳይሆን አሁን ስልጣን ላይ ካለው ከገዢ መንግስት ጋር ነው። ስለዚህ መልሶ ይሄ መራዘም አለበትም የለበትም የሚለው ነገር ምርጫ ቦርድ የሚሰጥበት ሞራልም ድፍረትም የለው። ምክንያቱም ኃላፊነት አይደለውም። ሕገ መንግስት ይህንን አይፈል። ስለዚህ ምርጫ መደረግ አለበት የሚለውን የውህደግ አቋም በዚህ ገልጽ አለው። ህወሀት በክልሉ ምርጫ እንዲካሄድ ዝግጅት ይደረግ በማለት ያወጣውንም መግለጫ እንደሚደግፉ ተናግሯል። የገደው ህዝብ ዴሞክራሲያዊ ድርጅት ሊቀመንበር አቶ አሊሳ መንገሻ ህወሀትን ጨምሮ ምርጫው መካሄድ አለበት ለሚሉ ፓርቲዎችና ግለሰቦች ከስልጣንና ከህዝብ የቱ ይቀድማል ስል ጥያቄ አዘል ሀሳብ ሰንዝረዋል። ለሀገራችን ስንል ለህዝባችን ስንል የዚህ ትውልድ አካል እንደመሆናችን ካለብን ኃላፊነት ማስቀደም ያለብንን መምረጥ ግዴታችን ነው። የፖለቲካ ግብ ግቡን ነው የምናስቀድመው ወይስ ህዝባችንን ከዚህ አደገኛ ወረርሽኝ መታደጉን ነው የምናስቀጥም የደቡብ ክልል ብልጽግና ፓርቲ የዲሞክራሲ ተቋማት ዘርፍ ኃላፊ ረዳት ፕሮፌሰር አንተን መለ ደግሞ በሰለጠነ ሁኔታ ነጻ ፍትሐውና ተአማኒ ምርጫ እንዲደረግ እንደሚፈልግ ገልጠው ፓርቲው ስልጣን ሳይሆን የሀገር ሉዓላዊነትና የህዝብ ደይነት እንደሚያስቀድም ተናግሯል። መንግስትና ፓርቲው የዲሞክራሲ ተቋማት እንዲጠናከሩ የፖለቲካ ምህዳሩ እንዲሰፋና አካታች እንዲሆን በምርጫ ቦርድ በኩል የተደረጉ ጥረቶች የሚበረታታ መሆኑን ገልጠው ቦርዱ ተፎካካሪ ፓርቲዎችና ብልጽግና ፓርቲ ያካተተ የውይይት መድረክ ሲያካሂድ መቆየቱን አስታውሶ ምንም እንኳን ፓርቲያቸው ለምርጫ ተዘጋጀ ቢሆንም ለምርጫው ዝግጅት በሚደረግበት ወቅት የኮሮና ቫይረስ መከሰቱን ተከትሎ ቦርዱ የወሰደ ውሳኔ ተገቢ ነው ብሎ ፓርቲያችን ያምናል ብሏል። ከበሽታው ቀውስ ባሻገር የሀገራችን የፖለቲካል ሁኔታን ከግንዛቤ ማስገባት ያስፈልጋል። ቀጣይ የሆነ ጠንካራ መንግስት በሀገራችን ውስጥ መኖር አለበት። የሚያንዣብቡ ወይም በሀገር ውስጥም ሆነ ከውጭም ያሉ በርካታ የሆኑ የፖለቲካል ችግሮች ያሉባት ሀገር ናት። መንግስት በቀላሉ ከውጭም ሆነ ከውስጥ የሚመጡ ጥቃቶችን ወይም ችግሮችን ለመከላከል በሚያስችል መልኩ ራሱን በብቃት የሀገርን ህልውና እንደዚሁም ብሔራዊ ጥቅሟን ዲፌንድ ሊያደርግ የሚችል መንግስት ሊኖረን ግድ ይላል። ስለዚህ ይህንን ተቃርኖ ሊያስታርቅ በሚችል መልኩ የመጨረሻው አማራጭ ተብሎ የተወሰደ ነው። የህገ መንግስት ዝርዝር ጉዳዮችን ላይይዝ ይችላል ያሉት ረዳት ፕሮፌሰር አንተኔ እየተወሰደ ያለውን አማራጭ መፍትሄ ብልጽግና ፓርቲ ህጋዊ ነው ብሎ እንደሚያምንም ተናግሯል። የክልሉ መንግስት በሽታውን ለመከላከል ጥረት እያደረገ መሆኑን ገልጠው ተፎካካሪ ፓርቲዎች ከህዝብና ከመንግስት ጋር በመተባበር ችግሩን በአጭር ጊዜ ውስጥ ተሻግረን ፖለቲካውን በሰላማዊ መንገድ እናካሄድ ሲሉ ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም